ትንቢተ ዘካርያስ ምዕራፍ አምስት ። ተመልሼም ዐይኖቼን አነሣሁ፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል ላይ አያለሁ፣ ርዝመቱ ሀያ ክንድ ወርዱም ዐሥር ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደ ተጻፈ ሁሉ ይጠፋል በሐሰት የሚምልም ሁሉ በእርሱ ላይ በዚያ በኩል እንደ ተጻፈው ሁሉ ይጠፋል። እኔ አስወጣዋለሁ ይላል የሠራዊት ጌታ እግዚአብሔር፣ ወደሚሰርቀውም ቤት በሐሰትም በስሜ ወደሚምለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩን ይበላል። ከእኔም ጋር ይነጋገር የነበረው መልአክ ወጥቶ ዐይኖችህን፣ አንሣ ይህችም የምትወጣው ምን እንደሆነች እይ አለኝ። እኔም ምንድር ናት አለሁ። እርሱም ይህች የምትወጣው የኢፍ መስፈሪያ ናት አለኝ። ደግሞም በምድር ሁሉ ላይ ያለ በደላቸው ይህ ነው አለ። እነሆም የእርሱን መክሊት አነሡት። እነሆም በኢፍ መስፈሪያ ውስጥ አንዲት ሴት ተቀምጣ ነበር። እርሱም ይህች ክፋት ናት አለኝ። በኢፍ መስፈሪያው ውስጥ ጣላት። የእርሳሱንም ጠገራ በመስፈሪያ አፍ ላይ ጣለ። ዓይኖቼንም አንሥቼ አየሁ። እነሆም ሁለት ሴቶች ወጡ ነፋስም በክንፎቻቸው ነበረ ክንፎቻቸውም እንደ ሽመላ ክንፎች ነበረ። የኢፍ መስፈሪያውንም በምድርና በሰማይ መካከል አነሡት ከእኔም ጋር ይነጋገር የነበረውን መልአክ እነዚህ የኢፍ መስፈሪያውን ወዴት ይወስዱታል አልሁት እርሱም በሰናዖር ምድር ቤት ይሠሩለት ዘንድ ይወስዱታል በተዘጋጀም ጊዜ በዚያ በስፍራው ይኖራል አለኝ